የደቡብ ሱዳን ሴቶች የባህልና የሰላም ልዑካን ቡድን በኦሮሚያ ምዕራብ አርሲዞን ኮፈሌ ከተማ ተገኝቶ የሲቄን ባህላዊ ልማድና ወግ ተመልክቷል። የቡድኑ መሪ ፕሮፌሰር ሜኬ ሐብሻሊ ኢትዮጵያ ግጭቶችን በባህላዊ መንገድ የመፍታት ጥሩ ተሞክሮ አላት ብለዋል። ሪፖርተራችን ዮናታን ዘብዲዮስ ሐዋሳ ላይ ተጨማሪ ዘገባ አለው። ሲቄ በኦሮሞ ባህል ወላጆች ለሙሽሪት አዘጋጅተው የሚሰጧት ቀጣለ ከአናቱ አካባቢ ቆዳ ታሰረበት የኦሮሞ ሴቶች የሚዙት በትር ነው። በኦሮሞ ገዳ ስርዓት ውስጥ ትልቅ ትርጉም የሚሰጠው የኦሮሞ ሴቶች የእርቅና የሰላም ተምሳሌት ነው ሲቄ። ሀያ አምስት የሚሆኑ ከሱዳን ዳርፉር ግዛት የተወጣጡ ሴቶች ሲቄ የተሰኘውን የኦሮሞ ሴቶች የግጭት አፈታት ልምድ ለመቅሰም ምዕራብ አርሲ ዞን ኮፈሌ ወረዳ ተገኝተዋል። ሴቶቹ የመጡበት አካባቢ የግጭት ቀጠና ሲሆን፣ ለግጭቶቹ ልባት ስለማያገኙ ለተለያዩ ማህበራዊና ኢኮኖሚያዊ ችግሮች ተጋላጭ መሆናቸውን ነው የሴቶቹ ቡድን መሪ ና መቀመጫውን ሱዳን ያደረገው በአፍሪካ ምጣነ ሀብትና ማህበራዊ ጉዳዮች ላይ ምርምር የሚያደርገው የማህሙር ዳህሪ ማዕከል ዲሬክተር ፕሮፌሰር ሚኪ ሀሻቢል የተናገሩት። በአንጻሩ ደግሞ ኢትዮጵያ ውስጥ የሚፈጠሩ ግጭቶች በባህላዊ የግጭት አፈታት ዘዴ መቋጫ ያገኛሉ። የመምጣታችን ምክንያትም ይሄው ነው ብሏል። ልምድ መውሰድ ሶ ዊ ሴሌክት ኢትዮጵያ አስ አ ቨሪ ጉድ ኤግዛምፕል ከዳርፉር ግዛት እዚህ ኮፈኔ ድረስ የመጣ ነው። የሱዳን ሴቶች ባህላዊ ግጭት አፈታት ዘዴ ከሴቶቻችሁ እንዲማሩ ፈልገን ነው። እንደምታውቀው ሱዳን ዳርፉር የግጭት ቀጠና ከሆነ አስር ዓመት ተቆጥሯል። ሴቶች ሰላም እንዲያረጋግጡ ብዙ ጥረት የተደረገ ሲሆን በተመረጡና ስኬታማ ልምዶች መታገዝ ስላለበት የኦሮሞ ሴቶችን የስቀ ባህል ባህላዊ የግጭት አፈታት ልምድ ወስደናል። እጅግ በጣም ደስ ብሎናል። ሽ ስ ሽ የኢትዮጵያና የምስራቅ አፍሪካ በየነ መንግስታት የልማት ድርጅት ኢጋድ፣ የነጋዴ ሴቶች ማህበር ፕሬዚዳንት ወይዘሮ እንግዳ ይሸቴም ኢትዮጵያ ውስጥ ከዘመናዊ ዳኝነት በላቀ ሁኔታ ግጭት የሚፈታው በባህላዊ ስርዓት መሆኑን ሰምተው ነው በአካል ለማየትና ልምድ ለማቅሰም በውጭ ጉዳይ ሚኒስቴር በኩል የመጡት ብለዋል። ለሌሎች ልምድ ማጋራት እንዳለ ሆነው ባህላዊ ስርዓቱን በማሳደግ አገር ውስጥ በተለያዩ ቦታ የሚታየውን ግጭት መፍታትና ሰላም ለመፍጠር ባህሉን መጠቀም እንደሚያስፈልግም ተናግሯል። የገዳን ስርዓት አውቀውታል፣ ያውቆታል። የሴቶቹን የፍቺ ስርዓት ግን አያውቁም። ብዙ ጊዜ ነው። ይህን አደባባይ ለማውጣት ነው። ከባህልና ቱሪዝም ሚኒስቴር ጋር በመቆራኘት ይህንን ይዘ ነው የመጣ። ግጭቶችም ችግሮችም ቢኖሩ ተቻችለን እየተራረቅና ያለ ነው። አሁን ይሄ የአባገዳ ስርዓት የስንቄ ስርዓት ብዙ ስራ እየሰራ ነው ያለው። ግን ወጣቶቻችንን መሀል ላይ አንድ ሴንቸሪ ያላስተማርናቸው አለ ባህላችንን ያዘለልናቸው አለ። የባህል ስርዓት የባህል ፍቻችንን ለልጆቻችን አላስተማርንም። ወደ ቤታችን አላመጣነውም። እኛ አልተጠቀምንበትም። ሌላው ግን እንደ ተምሳሌ ታርጎ ያያል። በባህልና ቱሪዝም ሚኒስቴር የሴቶች ህጻናትና ወጣቶች ጉዳይ ዳይሬክተሩ ዲሬክተር ወይዘሮ ወይነሸት ኃይለማርያም ሲቀይ በገዳ ስርዓት ውስጥ ለሴቶች የተሰጠውን ቦታና ክብር የሚያሳይ ትልቅ ባህላዊ ስርዓት መሆኑን ተናግሯል። ስቀላይ የጀምር ነውን አገር በቀል ቀትና ባህል ሰላም ለማስፈር የመጠቀም ስራ ከሁሉም ብሔረሰቦች ባህል ውስጥ ፈትሸን በማውጣት ሰላማችን የማረጋገጥና ለአለም የማስተዋወቅ ስራ እንሰራለን ብሏል። በገዳ ስርዓት ውስጥ እንደ አንድ ተቋም የምትወሰደው የሲንቄ ባህላዊ ስርዓት ነው። ሴቶች ደግሞ ስለራሳቸው ስለራሳቸው መብታቸው ቢረገጥ አለመግባባት ቢፈጠር ከመብታቸው አንጻር እንደገና አለመግባባትን ግጭትን ከመፍታት አንጻር ያላቸውን ቦታ በሚገባ ያሳያል። ስለዚህ እኒህን መሰል ባህላዊ ስርዓቶችን ሰዎችን በማሳደግ ይገባናል። ልንጠቀምባቸው ይገባል። ልናስተዋውቃቸው ይገባል። እንደ ሀገር እንደ ዓለምም ብዙ ነገሮች አሉን ብለን ይህንን ልናስተዋውቅ ይገባናል። የኦሮሚያ ባህልና ቱሪዝም ቢሮ ምክትል ኃላፊ አቶ አድማሱ አበሩ በበኩላቸው ሲቀይ ባህላዊ ስርዓት ሴቶች ነፃነታቸውና መብታቸውን የሚያስከብሩበት ተቋም ነው ብለዋል። ሴቶች ሰላም በማስከበር ሂደት ውስጥ ያላቸውን ሚና የሚገልጽ አገር በቀል የዲሞክራሲና የእኩልነት ማስከበሪያ ስርዓት እንደሆነም ገልጸዋል። ባህላዊ ንዱላቸውን ይዞ በሄዱበት ቁጥር ምንም አይነት ግሩፕ ብጣላ ምንም አይነት ጥል ቢኖር ጥሉ ክላሽም ተማዞም ይሁን ሌላም ጥለ መሰረት ይሁን ወዲያውኑ ይቆማል። ስለዚህ ሴቶች የሰላም ተምሳሌት ናቸው። በዓለም ደረጃ ይሄን በዓለም ደረጃ ሴቶች የሰላም ተምሳሌት ለመሆናቸው ትልቁ ምስክር የሚሆነው አሁን የእናቶች የሲቄ ስርዓት ነው። በሌላ በኩል ደግሞ የገዳ ስርዓት እንደ ሀገር አፍሪካ ኢንዲጂነስ ዲሞክራሲ ነው ማለት ይቻላል። የገዳ ስርዓት የሆነው የስቀ ባህል የኦሮሞ ሴቶች ግጭት በሚከሰትበት ጊዜ እርቅና ሰላም የሚያወርድበት ስርዓት ነው ያሉት ደግሞ የምዕራብ አርሲ ዞን ነዋሪ ወይዘሮ ሳራ ናቸው። አካባቢ ላይ ግጭት ካለ እቤት አትሆንም፣ እቤት አትቀመጥም፣ ትወጣለች። ሙሽርነቷን ጨርሳለች። አካባቢ ላይ እልልታ ከተሰማ እልልልልል፣ ማለት የእናቶች የማግባቢያ ድምጽ ነው። እልልታው ለምንድን ነው? ግጭት አለ ወይስ የተመታ ሰው አለ ወይስ ሌላ ነገር አለ፣ እምለውን ነገር እስኪያጣሩ እልልታ ቦታ ሲሄዱ ባዶ እጃቸውን አይሄዱም። ሰው ስጣላ እችን ሲንቅ ይዘው መሀል ከገቡ መቀነት አለ፣ ከቆዳ የተሰራ መቀነት አለ። እሱን ይዘው የተጣላ ህዝብ ጋር ወይም ደግሞ ጎሳ ጋር ገብቶ በመሀል ገብቶ እያሉ ከገቡ ጥሉ አይቀጥልም። ወደው ነው ጥሉ የሚቆመው። ከዛን ኋላ ሽማግሌ ይመጣና ችግሩ ምንድን ነው ብሎ ጠይቆ ሰላም ያወርዳል። ስለዚህ ሲንቄ ያገባች እናት ናት የምትይዘው፣ ልጃገረዶች አይዙም። ሲንቄን የሚጠቀሙባት ግጭት ሲኖር ግጭት እንዳይቀጥል ያደርጋሉ። መሀል ገብተው ሰላም ያወርዱበታል። ሲንቄ ጦራችናት ይላሉ። ጦራችናት ማለት የሚዋጉበት ሰው የሚመቱበት ቢበደሉ እንኳን የሚበቀሉበት ሳይሆን ሰላም የሚያወርዱበት ኮቱ ጀነ ሎሌት ሲንቄየቀ ተራና ምሱ ተሎላ ምሱ ዲንሌናፎንባ ቀ ነ ሴ ሴ ሲቄ በገዳ ስርዓት ውስጥ ሴቷን ከአባ ገዳው ጋር አቻ የሚያደርጋት የሀዳ ሲንቄ ምልክት ነው። ለአሜሪካ ድምጽ ራዲዮም፣ ዮናታን ዘብዲዎስ ሀዋሳም